የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ተጀመረ። ዛሬ ቀኑ ታሕሳስ 1 2012 ዓ ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች በዛሬ ምሽት ትሰማላችሁ። በኖርዌይ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን የኖቤል የሰላም ሽልማት ተሸላሚ የሆኑት ጠቅላይ ሚኒስትር አብይ አህመድ ጋር ማረፊያ ድረስ በመሄድ ደስታቸውን መግለጻቸው ተሰምቷል። ከተወሰኑት ጋር ቆይታ እናደርጋለን። ከንጉሳውያን ቤተሰብ ጀምሮ የኖርዌይን እንግዲህ አንድ ሀገር ላይ ስትኖር የማህበረሰቡን ከፊቱ የምታነበው ደስታና መደነቅ አለ እና እኔ እስከተረዳሁት ድረስ የኖርዌይ ሕዝብ በጣም ደስተተበት እና በጣም የተማረከበት ዝግጅት በተጨማሪም የሲኤንኤን የዘንድሮ የበጎ ምግባር ጀግንነት ተሸላሚዋ ፍሬ ወይኒ መብርሃቱን አብራን ታመሻለች። ዛሬ ምሽቱ ባለ ባለድሎች የሚበረክቱበት ይመስለናል። ሌላኛው እንግዳችንም የሌላ ዘርፍ ክብር ተሸላሚ ናቸው። በዚህ ሂደት እኔም የደንበኞች የሚል ስጋት ጭንቀት ነበረ። ከዚህ ጭንቀት ጋር ተያይዘም የጤና ነበሩ ተቃንዴ የሰማናቸው በሰብአዊ መብት ጠበቃነት የሚታወቁት አቶ አመሀ መኮንንን ነው። ዓመታትን ለተሻገረ አገልግሎታቸው የፍራንኮ ጀርመን ሽልማት በሰብአዊ መብት ዘርፍ ተሸላሚ ሆነዋል። ያሳለፏቸውን ፈታኝ ዘመናት ያስቃኙናል። ተጨማሪ ዘገባዎችም አሉን። አብረናችሁ የምናመሸው እኔ ሀብታም ስዩምና ኤደን ገረመሆነን። በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ ዜናዎች እናካፍላችኋለን። አብራችሁን ስለምታመሹ ደግሞ ከሁሉም አስቀድመን እናመሰግናለን። ከዜናዎቹ ጋር ተመልሰን መጥተናል። ከሰኔ አስራ አምስቱ የአማራ ክልል ከፍተኛ አመራሮችና የጸጥታ ኃይሎች ግድያ ጋር በተያያዘ በነሻምበል መማር ጌትነት መዝገብ የተጠረጠሩ አስራ ሀምሳ አምስት ግለሰቦች የክስ መቃወሚያቸውን በጽሁፍ ለአማራ ክልል ጠቅላይ ፍርድ ቤት ዛሬ አቅርበዋል። ከተራ ቁጥር አንድ እስከ አስራ አራት ስማቸው የተጠቀሱ ተጠርጣሪዎች ጥቃቱን በማደራጀት በመምራትና የክልሉን ከፍተኛ ባለስልጣናትና የፖሊስ አባላትን በመግደል እና በማቁሰል ተሳታፊ መሆናቸው ሰዎቻቸውን የሚያመለክት ክስ ነው የቀረበባቸው። በዛሬው ቀጠሮም የአማራ ክልል ጠቅላይ ፍርድ ቤት የተከሳሾችን የጽሁፍ የክስ መቃወሚያ ለመቀበል ባለፈው ችሎት በህመም ምክንያት ያልቀረቡ አንድ ተከሳሽን የክስ ማመልከቻ ለማንበብና ባለፈው ችሎት ያልቀረቡ ሌሎች ተከሳሾችን ፖሊስ ለማቅረቡ ለማረጋገጥ ነው የቀጠረው። የተጠርጣሪዎቹ ጠበቆች በበኩላቸው የክስ መቃወሚያቸውን ለፍርድ ቤቱ በጽሁፍ አቅርበዋል። ክሶቹ ሊደራረቡ እንደማይገባ፣ በቴክኒክ ማስረጃነት የቀረቡ የስልክ ልውውጦች ባለመቅረባቸውም የድምፁ ማንነት ለመለየት አስቸጋሪ መሆኑን፣ የንብረት ውድመትን በተመለከተ አለ የተባለው የሲዲ ማስረጃ አለመቅረቡና በአማራጭ የቀረበው ክስ ከተደነገገው ክስና ፍሬ ነገሩ ጋር የማይጣጣም በመሆኑ ተገቢነት የላቸውም የሚል የመቃወሚያ ማቅረቢያቸውን የተጠርጣሪው ጠበቃ ለአሜሪካ ድምጽ አስረድተዋል። ፍርድ ቤቱ ተጠርጣሪዎች ጉዳያቸውን ዋስትና የማያሰጥ በመሆኑ በማረሚያ ቤት ውስጥ ሆነው እንዲከታተሉም ትዕዛዝ ሰጥቷል። የአቃቢ ሕግን አስተያየት ለመቀበልም ለጥር ስድስት ሁለት ሺ አስራ ሁለት አመተ ምረት ቀጠሮ ይዛል። ዘገባውን ያደረሰችን አስቴር ምስጋኗ ናት። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በትናንትናው ዕለት ከወሰንና ማንነት ጉዳዮች ኮሚሽን አባላት ጋር በባህር ዳር ከተማ ከተደረገው ውይይት ጋር መነሻ አድርጎ በወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። የጽህፈት ቤቱ ኃላፊ አቶ ጌትነት ይርሳው ከሰላምና ከደህንነት ጋር በተያያዘ በክልሉ ውስጥ አንጻራዊ ሰላም መኖሩን፣ በአጎራባሽ ክልሎች ጋርም መልካም ግንኙነት እንዳለ ጠቁመዋል። የአማራ ክልል መንግስት በህዝቡ የሚነሱ ጥያቄዎችን በተመለከተ በቅርቡ በሀገር አቀፍ ደረጃ ከተቋቋመው የወሰንና የማንነት ጉዳዮች ኮሚሽን ጋር በቅርቡ መወያየቱን አውስተዋል። ዘገባው የአስቴር ምስጋናው ነው። የዩናይትድ ስቴትስ የገንዘብ ሚኒስቴር በአምስት ደቡብ ሱዳናውያን ላይ ማዕቀቦችን ጥሏል። ሱዳናውያኑ ማዕቀቡ የተጣለባቸው ከሁለት አመታት በፊት ጥር ወር ላይ የሳልቫኪርን መንግስት የሚነቅፉ ሁለት የታወቁ ሰዎች ተጠልፈው በተገደሉበት ወቅት ሚና ነበራቸው በሚል ነው። የሰብአዊ መብት ጉዳይ ጠበቃ ዶንግ ሳሜል ሉዋክና የሱዳን ህዝባዊ ሀርነት ንቅናቄ አባል አግሬ አድሪው መስወርን ጉዳይ የደቡብ ሱዳን መንግስት ተጠያቂ አይደለሁም በማለት በተደጋጋሚ ሲናገር ቆይቷል። ሉዋክና አድሪ በደቡብ ሱዳን የሀገር ውስጥ ደህንነት ቢሮ ከናይሮቢ ተጠልፈው ከጁባ በስተ ምዕራብ ወደሚገኝ እስር ቤት ከተወሰዱ በኋላ እንደ ኤሮፓውያን አቆጣጠር ጥር 30 2017 ዓ ምት መገደላቸውን የሚያሳይ ማስረጃ ተገኝቷል ሲል የተባበሩት መንግስታት ድርጅት የደቡብ ሱዳን ጉዳይ ጠበብት ቡድን ገልጿል። በዓለም ዙሪያ የታሰሩ ጋዜጠኞች ብዛት ከፍተኛ መሆኑን ኮሚቴ ቱ ፕሮቴክት ጆርናሊስት ሲፒጄ በሚል አህጽሮት የሚታወቀው ለጋዜጠኞች መብት የቆመ ኮሚቴ ዛሬ ባወጣው አመታዊ ጥናት አመላክቷል። በዓለም ደረጃ ጋዜጠኞችን በብዛት የሚያስሩት ቻይና፣ ቱርክ፣ ሳውዲ አረቢያና ግብፅ መሆናቸውንም ዘገባው ጠቁሟል። በዓለም ደረጃ ለአራት ተከታታይ ዓመታት በመቶዎች የሚቆጠሩ ጋዜጠኞች መታሰራቸው የቀጠለ መሆኑን ሲፒጂ ያወጣው ዘገባ ጠቁሟል። ሺጂንፒንግ፣ ሺ ጂንፒንግ፣ ሬጅፕ ጤብ ኤርዶዋን፣ ሞሐመድ ቤን ሳልማንና አብደልፈታህ አልሲሲን የመሳሰሉ አምባገነን መሪዎች የሚነቅፏቸውን ሚዲያዎች ማሳደዳቸውን ቀጥለዋል፣ ይላል ዛሬ የወጣው ዘገባ። አድማጮች፣ ለአሁን ያሉን የአጫጭር ዘገባዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። ከአሜሪካ ድምፅ ራዲዮ ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ ተሻግረናል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት የዚህ ዓመት የኖቤል የሰላም ሽልማታቸውን በኖርዌይ ኦስሎ በመገኘት ተረክበዋል። ትላንት ምሽቱን ታዲያ በሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን ጠቅላይ ሚኒስተሩና ባለቤታቸው ባረፉበት ሆቴል ፊት ለፊት በመሰባሰብ ደስታቸውን ሲገልጹ አምሽተዋል። እስክንድር ፍሬው ከተወሰኑት ተሳታፊዎች ጋር ቆይታ አድርጓል። አቶ ለማደፋ በኖርዌይ ክርስቲያን ካውንስል የስደትና ፍልሰት ጉዳዮች አማካሪ፣ እንዲሁም አቶ ጌታቸው በቀለ በኖርዌይ የኢትዮጵያውያን የጋራ መድረክ ሰብሳቢ እንደዚሁም ጉዳያችን የተሰኘ የጡመራ መድረክ አዘጋጅ፣ በጣም ነው የማመሰግነው ስለጊዜያችሁ። በቅድሚያ በአሜሪካ ድምጽ ሬዲዮ አድማጮች መጥታችሁ ነን፣ ምናመሰግናለ። እስክንድር እንግዲህ በትናንትናው ዕለት ለጠቅላይ ሚኒስትር አብይ አህመድ ክብር ለመስጠት በኦስሎ ጎዳናዎች አቋርጦ እስከ ሆቴላቸው የዘለቀ ሰርት መካሄዱን ተመልክተናል። በተለያዩ የማህበራዊ ድረገጾች ጭምር የተመለከትነው ነው። ምን ነበር በትክክል የተደረገው? እነማን ናቸው የተገኙት? የተንጸባረቁት መልእክቶች ምንድን ናቸው? አቶ ለማ ከርሶ ልጀምር። በየአመቱ የሚደረገው የኖቤል የሰላም ሽልማት ተሸላሚዎች ለማክበር እና እነሱ ላደረጉት አስተዋጽኦ ድጋፍ ለማሳየት የሚደረግ አመታዊው የሽልማት ስርዓት አካል ነው። ብዙ ሺ ህዝብ በኦስሎ መሀል ጎዳና ላይ ተሰብስቦ በሙዚቃዎች፣ በተለያዩ የማነቃቂያ ንግግሮች ታጅቦ ወደ እሳቸው ወይም ተሸላሚ ወደሚያርፍበት ሆቴል ይኬድና እዛ ጋር እሳቸው ቀርበው ሰላምታ ይሰጣሉ። ትናንት የተደረገውም ይሄ ነው። ይሄንን ያዘጋጁት የኖርዌይ የሰላም ካውንስል የሚባል አለ፣ የሰላም ማህበር የሚባል የኖርዌይ የኦስሎ ዋና ከተማ እንዲሁም የኖርዌይ ቤተ ክርስቲያን ተራድኦ ድርጅት፣ የኖርዌይ ቤተ ክርስቲያን አካላት እና የተለያዩ የሰራተኞች ማህበር፣ የኢንዱስትሪ ማህበር እንደዚህ ድጋፍ ያደረጉት ሰልፍ ነው። ምንድ ነው? እንዲህ ነው የሚከናወነው። መጀመሪያ እነዚህ አዘጋጅ ድርጅቶች ይሰባሰቡና ብዙ ሰው ማስታወቂያ ተለጥፎ በጊዜ ብዙ ሰው እዚህ እንዲመጣ ይጋበዛል። በዚህኛው ዙር እኔ መግቢያ ላይ ንግግር ከሚያደርጉት አንዱ እኔ ነበር። እዚያ ጋር ንግግሮች ከተደረጉ በኋላ ጧፍ ይበራል። ለዚህ ሀገር ለዚህ አይነት ጊዜ የሚዘጋጅ ጧፍ አይነት አለ። እንደኛ በቤተ ክርስቲያን እንደሚያዘው አይነት ተለቅ ያለ ነው። እሱ ጧፍ ይበራና የተለያየ አይነት ዝማሬዎች፣ ሙዚቃዎች፣ ህዝቡ እንደ ፈቃዱ እንዳስበ እንደፈለገ እየዘመረ ወደዚያ ወደ ሆቴሉ ይካሄዳል። በመሀል ጋዜጠኞች በቴሌቪዥን በቀጥታ ይተላለፋል። የተለያዩ ሰዎች ቃለ መጠይቅ ያደርጋሉ። እኔም እዚያው ቃለ መጠይቅ አድርጌ ያለው በነበረው ዝግጅት ዋናው ሀሳቡ የዓመቱን ተሸላሚ ማክበር የአመቱ ተሸላሚ እያደረገ ላለው ስራ ድጋፍ መግለጽ ነው የዚህ ሰልፍ ዋና ሀሳቡ። አቶ ጌታቸው በቀለው፣ እንግዲህ በየአመቱ የሚደረግ ነው ለኖቤል ሎሬቶች ወይም ለኖቤል ተሸላሚዎች ብለዋል፣ አቶ ለማ በማብራሪያቸው። የዘንድሮ እንግዲህ ኢትዮጵያን የሚመለከት ነው እና ካለፉት አመታት አንጻር ሲታይ የዘንድሮውን እንዴት ይገልጹታል? በስፍራው የተንጸባረቁ መፈክሮች መልእክቶችስ ምን ነበሩ? ቀደም ብሎ አቶ ለማ እንደገለጸው በየአመቱ የኖቤል ሽልማት በተደረገበት ዕለት በኢትዮጵያ አቆጣጠር አስራ አንድ ሰዓት ከምሽቱ አካባቢ ከምሽቱ አንድ ሰዓት ተኩል ሁለት ሰዓት የሚዘልቅ ነው ሰልፉ። ከዚህ በፊት የነበረው ላይ እንግዲህ እኔ ከዚህ በፊት አስታውሳለሁ ለምሳሌ የኮሎምቢያው መሪም ሽልማት የነበረ ጊዜ ከዛም በኋላ በየአመቱ ይደረጋል እና የዘንድሮው በጣም የተለየ ድባብ ፈጥሯል። ኢትዮጵያውያን ላይ ምንድነው የፈጠረው ድባብ? በኢትዮጵያውያን ብቻ ሳይሆን በኖርዌጂያን ላይ ከመጀመሪያው ከዝግጅቱ ጀምሮ በጣም ኢምፕሬስ ትሆነዋል። በጣም ተደስተዋል ዝግጅታቸው። እንግዲህ ይሄ የኖቤል ሽልማት ማለት ለኖርዌይ መንግስትም ለኖርዌይ ሕዝብም እንደ አንድ እንደ አንድ ብሄራዊ ክብር የሚታይ ነው እና በጣም በጥንቃቄ ነው የሚደረገው። ድምቀቱን ራሱ ሕዝቡም ይለካዋል፣ አስተያየት ይሰጣል እና የዘንድሮ ከችቦ ከሚበራበት መጀመሪያ ዝግጅት የሚደረግበት አሁን አቶ ለማም እንደገለጸው ከማዕከላዊው የኖርዌይ ክፍል የአርባአንት ወርጌን ይባላል እዛ ላይ መድረክ ተሰርቶ ህዝቡ ለአንድ ለግማሽ ሰዓት ያህል ችቦውን አዘጋጅቶ እንግዲህ ይሄ ችቦ ለአንድ ሰዓት ያህል አንድ ሰዓት ተኩል የሚቆይ ነው ሲበራ እጅ ላይ ማለት ነው። ሁሉም ሰው ያንን ይዞ የተወሰኑ ንግግሮች ከተደረጉ በኋላ የኢትዮጵያና የኤርትራ ሰንደቅ ዓላማ ተይዞ እስከ ግራንድ ሆቴል ክቡር ጠቅላይ ሚኒስትር አብይ እና በየአመቱ የሚሸለመው የኖቤል ተሸላሚ የሚገኝበት መስኮት ሰገነቱ ስር ነው የሚሄደው እና ይሄ መንገድ ወደ ሀያ ደቂቃ እስከ አስራ አምስት ደቂቃ ይፈጃል። ሰው በትናንትናውም ዕለት የኖርዌይ ህዝብም ኢትዮጵያውያንም እዚህ የሚኖሩ ከ አውሮፓም ከተለያየ ቦታም የመጡ ኢትዮጵያውያን አሉ። ቁጥሩ በሺህ የሚቆጠር ህዝብ ነው የተገኘው። በጣም እየተደስተዋል። እዛ ሰገነቱም ላይ ጠቅላይ ሚኒስትር አቢይ በወጡበትም ጊዜ በጣም ትልቅ ድምቀት ነበረው እና በተለይ በዘንድሮ ሰልፍ ላይ እንግዲህ በኢትዮጵያውያን ጉዳይ ስለሆነ በርካታ ኢትዮጵያውያን ልጆቻቸውን፣ ህጻናትም፣ እዚህ የተወለዱ ወጣቶችም፣ በማደጎም የመጡ እነኝ ሁሉ በጣም የተደሰቱበት ነው እና ኢትዮጵያውያን በጣም የተደሰት ነውን ያህል በእውነት እዚህ ሀገር ከመጣሁ ጀምሮ የተመለከትኩት የኖቤል ዝግጅቶች ኖርዌጂያውያን በጣም ረክተውበታል። እዛ ዝግጅቱም ላይ ንግግር ያደረጉበት ዝግጅትም ለመታደም እድሉ ገጥሞኝ ነበር። ከንጉሳውያን ቤተሰብ ጀምሮ የኖርዌይን እንግዲህ አንድ ሀገር ላይ ስትኖር የማህበረሰቡን ከፊቱ የምታነበው ደስታና መደነቅ አለ እና እኔ እስከተረዳሁት ድረስ የኖርዌይ ህዝብም በጣም ደሰተበት እና በጣም የተማረከበት ዝግጅት ሆኖ ነው ያለው። But child, no way, you're more to uh, yeah. No way, I got the uh, እስክንድርና እንግዶቹ እናመሰግናለን። ሙዚቃውን ምናልባት ወደ ኋላ ላይ ልንመለስበት እንችላለን። ከዚያ በፊት ግን ወደ ሌሎች ዘገባዎች እንሻግራለን። በኢትዮጵያ የሚገኙ የፈረንሳይና የጀርመን ኤምባሲዎች በጥምረት በመሆን ታዋቂውን ጠበቃ አምሃ መኮንን ሸልመዋል። ፍራንኮ ጀርመን ሽልማት የተሰኘው ይሄ ሽልማት ለጠበቃ አመሀ የተበረከተው ጋዜጠኞችና የለውጥ አራማጆችን የገዛ ሕይወቱን ሳይቀር አደጋ ውስጥ እየጣለ ስለተሟገተላቸው እንደሆነ በኢትዮጵያ የጀርመን አምባሳደር ብሪታ ዋግነር በትዊተር ገጻቸው ላይ ጽፈዋል። ከጠበቃ አመሀ ጋር ያደረግነው ቆይታ ሽልማቱ ስለፈጠረበት ስሜት ከሚያውሳበት ጋር ይጀምራል። ኢትዮጵያ እንግዲህ በሰብአዊ መብት ጉዳይ ብዙ ብዙ የሚቀረን አገር ነን። እንደ ሀገር፣ እንደ ህዝብ እና ብዙም ጉዳት የደረሰበት ሁኔታ ነው የምናስታውሰው። እንግዲህ ይሄንን በመቅረፍ በኩል አስተዋጽኦ ወይም ከሌላው የተለየ አስተዋጽኦ አድርገሃል ተብሎ ጥብቅና ሲሰድ ጥሩ ስሜት ነው የሚሰማው። ጥሩ ስሜት ተሰምቶኛል። ጠበቃማህ እንግዲህ እርስዎ የሚታወቁት የፖለቲካና የህሊና እስረኞችን ወክለው ለአመታት ባደረጉት የጥብቅና አገልግሎት ነው። ትንሽ ወደኋላ ልመልሰዎት። በርካታ የጥብቅና ዘርፎች አሉ። ብዙ ጦስ የሌላቸው ሀብታም የሚያደርጉ የጥብቅና አይነቶች አሉ። እርሶ ግን ከመንግስት ባለስልጣናት ጋር ከመንግስት አስተዳደር ጋር መልሶ መላልሶ የሚያጋጨውትን የሰብአዊ መብት ጥብቅና ጉዳይን ማበርትተው ይዘዋል። ወደዚህ ዘርፍ የገቡበት የግል ምክንያት ነበረ ወይ? ጥቂት ወደኋላ መለስ ብለው እንዴት እንደመረጡት ያጫውቱኝ። አዎ አይ እንግዲህ ምንድን ነው ዞሮ ዞሮ ያው የህግ ባለሙያ ነኝ። እንደ ማንኛውም ሰው ከአዲስ አበባ ዩኒቨርሲቲ በመጀመሪያ ዲግሪ በህግ ሙያ ተምሬያለሁ። ከዛ በኋላ ደግሞ በሰብአዊ መብት ደግሞ ሁለተኛ ዲግሪዬን ሰርቻለሁ። ከዛ ያው ስራ የጀመርኩት ቀድሞ ልዩ ዓቃቤ ህግ ይባል የነበረ መስሪያ ቤት ነው። አጭር ጊዜ በጣም ከዛ በኋላ ወደ ፍትህ ሚኒስቴር ነው የገባሁት። ስለዚህ አንደኛ በዚህ በስራ አጀማመሬ እና ባለፍኩበት በተባበ መስክ በተለይ መንግስት መስሪያ ባለፍኩበት ሁኔታ ውስጥ በአብዛኛው የወንጀል ጉዳይ ላይ ነው ሳተኩር የነበረው። እዛም ስሰራ እንደ ዓቃቤ ህግም ስሰራ የሚፈጸሙ ጥፋቶችን የማየት እድል ነበረኝ። ያው እንደ መንግስት ሰራተኛ የሚጠበቅበኝን ለመወጣት ስሞክር ነበረ። ከዛ በኋላ ያው የሰብአዊ መብት ተማሪ ሆኛለሁ። እንግዲህ እነዚህ እነዚህ ሁኔታዎች ገፋፍቶኛል ብዬ አስባለሁ። ተለይ ደግሞ ይመስለኛል ወደ ትምህርት ቤት እንደጨረስኩኝ አካባቢ ያው አንድ የኔ ወንድም እንዲሁ በሚዲያ ስራ ውስጥ ነበረ፣ ጋዜጠኛ ነበረ። ስለዚህ እሱ ሲታፈር አይቺ ያለው አእምሮ የሚባል ጋዜጣ ዋና አዘጋጅ ነበረ። እሱን ማየት ሺ ያለው በመጻፉ ብቻ ታፍሮ ብዙ ተንገላቷል። አሁንም በስደት ይገኛል። አይቲንክ እነዚህ እነዚህ ሁኔታዎች በሰዎች ላይ በሀሳብን በነጻ መግለጽ መብት ላይ የሚፈጸመው እንዳልታገስ ወይም ትኩረት እንዳደርግ የገፋፋኝ ይመስለኛል። ወደ ጥብቅና ከገባው በኋላም ያው ወደ እኔ መጡ የነበሩ ጉዳዮች የወንጀል ጉዳዮች ናቸው። ከዛ በኋላ ደግሞ እንግዲህ የተሸረ ሽብር ሕጉ ከወጣ በኋላ በተለይ በዘጠና ሰባትም ምርጫ ጊዜ እንደዚሁ ብዙ ሰዎች ሲታሰሩ ለማየት ለማስተዋል ችያለው። ስለዚህ አይ ቲንክ ብዙ ከባድ አልነበረም። የሕግ ባለሙያ ነኝ ብዬ ቦታ ይዤ ሳበቃ በተለይ ደግሞ የሰብአዊ መብት ተማሪ ነኝ ብዬ ቦታ ይዤ ሳበቃ እንደዚህ ሰዎች በግፍ ሲታሰሩ ሙያ እያለኝ ወደ ኋላ የምልበት ምክንያት አልነበረም። ለመወሰን ብዙ የሚሸግረኝ አልነበረም። ብዙ ሰዎች ደግሞ ብዙ ወጣቶች በእውነት ብዙ ብዙ ይደርሳሉ። ብዙ ህልም ያላቸው ወጣቶች ላይቭ በጥይት ግንባራቸው እየተመታ ሲወድቁ አይተናል። ከወሬም በላይ ማለት ነው። ይሄንን እያዩ እንደገና እንዳልኩት ባለሙያ በዚህ ሙያ ላይ ነኝ ብሎ ቁጭ ለማለት የሚቻል አልመሰለኝም። ለእኔ ይሄን ለመወሰን የሚከብድ መክበድ አልከበደኝም፣ እውነት ለመናገር ቀደም ብለውም ጠቀስ አድርገውታል። ያው የስራው ፈተና አለ። ወደ ኋላ አሁንም መለስ ስላድርገውትና እስቲ፣ በዚህ ስራው ዘመን በስራው ዘመን ካዩዋቸው ውጣ ውረዶች መካከል የተወሰኑትን ያጋሩን፣ የተወሰኑትን እስቲ ያነሳሷቸው። ከባድ ነበረ፣ በእውነት ለመናገር አንደኛ፣ በጣም ያው መንግስት በልዩ ትኩረት የሚከታተላቸው ጉዳዮች ናቸው። ሌብልም ተደርገናል። ካልተሳሳት ያኔ በነበረው የጠቅላይ አቃቤት መስራ ቤቱ እነማን ናቸው፣ በዚህ ጉዳይ ጥብቅ ስራ እየሰሩ ያሉ በሚል አንድ ስም ነበረ። አሁን ረትቻለው የመለየት ስራ እንደተሰራ አቃለው። ከዛ በኋላ ያ ከተለየ በኋላ ምን ለማድረግ ታስቦ እንደሆነበረ ብዙም እርግጠኛ ግልጽ አልነበርኩም፣ ግን የሚያሳየው ነገር አለ ከአንድ ጊዜም ሁለት ጊዜም ጠቅላይ አቃቤ መስሪያ ቤት ተጠርቼ እኛ ፈቃድ የሰጠን የጥብቅና ስራ እንድሰራ ነው እንጂ የፖለቲካ ስራ እንድሰራ አይደለም የሚል በአንድ በኩል ወንድማዊ የሚመስል ምክር፣ በሌላ በኩል ግን ማስጠንቀቂያም ነገር ነበረ። ከዛ በኋላ ግን እንግዲህ ስራውን ለመስራት ማዕከላዊ መመላለስ ነበረ። ቅሊንጦ ቃሊቲ መመላለስ ነበረ። እነዚህ ቦታዎች ላይ ሲኬድ ደግሞ እንደ ባለሙያ ወይም ስራ እንደ ለመስራት እንደሄድን ሳይሆን የምንቆጠር የነበረው የእነዚሁ ታሳሪዎች ተባባሪ ጸረ መንግስት እንደነበር እና አንድ ጥበቃ ላይ የነበረ የሚጎኝ ባለሙያ ወይም ሰራተኛ በቀላሉ ክብርን በሚነካ ሁኔታ እንተናገር ነበር እንመለስ ነበር ይሄ አንድ ነው ከዛ ፍርድ ቤት ደግሞ እንግዲህ በነበረው ሂደት ብቸኛው መጠጊያ መሆን ነበረበት ግን አልነበረም የምልህ ለመናገር ፍርድ ቤት የሙያ ሀላፊነታችንም በአግባቡ እንዳን ለመወጣት እድል ሲሰጠን አልነበረም በራሱ በአብዛኛው በጣም በግልጽ በሚታይ ሁኔታ ፍርድ ቤቱ በአስከባሪ በወቅቱ ከነበረው ጋር ፌቨር ሲያደርግ ነበረ እንደ ሰው እኛም ቤተሰብ አለኝ እኔ ስጋቶች ነበሩ። በዚህ ሂደት እኔም የደንበኞቼ ዕጣ ቢደርሰኝ ልጆቼ ምን ይሆናሉ የሚል ስጋት ጭንቀት ነበረ። ከዚህ ጭንቀት ጋር ተያይዘውም የጤና መስተጓጉሎች ነበሩ። ከአንዴ ሁለቴ ወደ ሆስፒታል አካባቢ ጎራ ብሎ የማረፍ ነገሮችን ነበሩ። ሰዎች ዳኛ ፊት ቆመው ልብሳቸውን አውልቀው ለሕዝብ ሕዝብ ይፍረደኝ ከማለት የደርሱበት ጊዜ ነበር እና እነዚህ እነዚህ ከባድ ስሜት ነው የሚሰጡ። ጠበቃማ እንግዲህ ይሄ ሽልማት መሰጠቱ ለሰብአዊ መብት መከበር ለዓመታት ሲሟገቱ ለነበሩ ጠበቆች ምን አይነት ትርጉም ይኖረዋል? ምን አይነት የመነቃቃት ስሜት ይፈጥራል ብለው ያስባሉ? ሕግ ባለሙያው የሚጠበቅበትን በተለይ በሰብአዊ መብት ጉዳይ ዲሞክራሲ እንዲሰፍን በሚደረገው ትግል ላይ የህግ ባለሙያ የነበረው ተሳትፎ በጣም ውስን ነው የሚል እምነት ያው ያለኝ ይሄ እንግዲህ አንዱ አትራፊ አይደለም። ቅድም አሳሁ እንደገለጠው በቀላሉ ገንዘብ የሚገኝባቸው ሌላው ስራዎች እያሉ ከመንግስት ጋር አደጋ ምራትንም ከአደጋ ጠብቆ የሚቻልባቸው ቦታዎች እያሉ ይህ ለምን ገባለው ከሚል ሊሆን ይችላል። በዋናነት ምንም ጥቅም የለውም በግል ጥቅም አያስገኝም ከሚል ሊሆን ይችላል። እንግዲህ ጥቅም ጥቅም እንደየሰው ነው። ገንዘብ ጥቅም ብዙ ያ የሚያጓጓው ሊኖር ይችላል። ገንዘብ ሁላችን እንፈልጋለን፣ አለብን። ሌላ ግን ከዚህ የሚገኝ ጥቅም አለ። እውነት ለሌሎች ደህንነት፣ ለሌሎች መብት መስራት በራሱ የሚሰጠው እርካታ አለ። ከዛ ደግሞ በዚህ ደረጃ ቅና ሲሰጥ፣ ይሄም ትርፍ እንዳለ ትልቅ መልእክት ያስተላልፋል። እና ከዛ አንጻር ትልቅ ጥቅም አለ ብዬ አስባለሁ። አቶ አማህን በአድማጮቻችን ስም እናመሰግናለን። ፍሮዌኒ መብርሃቱ በድጋሚ ተመልሶ በጥቅም ላይ የሚውል የሴቶች የንጽህና መጠበቅ መጠበቂያ አምርታ በማከፋፈል እያደረገ ይችላለው አስተዋጽኦ ከሰሞኑ የሲኤንኤን ጀግኖች መካከል አንደኛ በመሆን አሸንፋለች። ለሽልማት ስነ ስርዓቱ ወደ ዋሽንግተን ወደ ዋሽንግተን ዲሲ በመጣችበት ወቅት ኤደን ገረመው አነጋግራታለች። በመቀጠል ይቀርባል። እኔ መብራቱ የ2019 ፌንን ጀግኖች ውስጥ ከአስር ጀግኖች አንደኛ ተብላ ተመርጣለች። እንኳን ደህና መጣሽ፣ እንኳን ደስ አለሽ፣ እንኳን ጎ ደስ አለሽ። እንግዲህ ሁላችንም ደስ አለሽ። ከሽልማቱ በፊት እስኪ ስለነበረች ስሜት ንገሪኝ። በሰዓቱ እዛ መድረክ ላይ ቆመሽ ምን ነበረ መታስቢው? እዚህ ደረጃ ላይ በመድረስሽ የተሰማሽ ስሜት እና ስንሽ ከምትጠራ በፊት የነበረሽን ስሜት እና ስንሽን ሲጠራ ደግሞ የተሰማሽን ስሜት እስክንገል። እንግዲህ ስሜን ከመጠራቱ በፊት አስሩን ጀግኖች ላይ ሶስት ቀናት አብረን እየበላን እየጠጣን፣ ድስከስ እያደረግን እንዴት ብለን እዚህ እንደደረስን ስናወራ ነበረ። ማንኛችንም ጀግና የጀግኖች ጀግና ተብሎ የሚጠራው በምንም መስፈርት ሁላችንም እንደ ጀግኖች በቃ ሲኤነንም፣ የነገረን እሱ ነበረ። እኛም ሚ በእውነቱ ያምንበት ከዓለም አስር ብርጥ ጀግኖች ተብሎ መሸለም ራሱ ትልቅ ደረጃ ነው። ያው ሲኤነንም የጀግኖች ጀግና ተብሎም የሚመጣውም ህዝቡ ነው እና እንግዲህ የኢትዮጵያ ህዝብ እንደመረጠኝ ተስፋ ትልቅ ባለ ተስፋ ነበርኩኝ። ሴቶችን ዓለም ላይ የኢትዮጵያን ሴቶች ብቻ ሳይሆን የዓለም ሴቶች ሞሞላ ይህንን ጉዳይ ሲሰሙ መቼም የማይመርጠን የለም ብዬም በከልቤ አምን ነበር። ሆኖም ግን እስከ መጨረሻ ሰዓት ያመልኩት ይሆናል ብዬ አይደለም ግን። ብመረጥም ባልመረጥም ምንም ስለዛ ጉዳይ ብዙ አላሰብኩበትም። ግን ያቺ መጨረሻ ሰዓቷ ላይ ስትሆን ግን ሁሉም እንደሰው መጨነቅ ጀመረ። ግን ኢት ሀፕን ሶ ፋስት። ስለ ሲኤንኤን ሂሮ አካሄድ እያወሩ እያለ መጨረሻ ላይ ኤንቨሎፕ ቶሎ ነበር የተከፈተው። ሲከፈት ብሬድ መብራቱ ሲሉ አሚን እኔ እንጃ በዛ ሰዓት ይ የሚቀጥሉ ይመስለኝ ነበረ። ግን በዛ ደቂቃ ግን ማገነ ይወ ሶት አ በጣም ከደስታ በላይ የእውነት ግን በዛ ደቂቃ ውስጥ የኔ ሳይሆን የሚታየኝ ነበረ የመላው የሴቶች ድምፅ እንደተሰማ እንዴት ጩኸታችን እንደተሰማ የዘመና ችግራችንን ዓለም ላይ ችግር ነው ይሄ ችግር የመፍትሄ ሰዓት ደርሷል፣ የሚል ጩኸት ነበር የተሰማኝ እና የእውነቱ መምልሽ በኔ ደስታ ሳይሆን በሴቶችን ጩኸት ሁሉ ነበር እንትን እያደረገኝ እና ግን በዛ ደቂቃ ውስጥ በቃ የድምፃችንን እንዴት ላውደንክ እንደተሰማ በቃ ከአሁን ጀምሮ ይሄ ችግር መፍትሄ የተገኝቶለት የሁሉንም ድምፅ ተሰብቶ ጎልቶ የሚታይበት ቀን መሆኑን ኩራት ነው የሚሰማኝ። በሽልማቱ ስነስርዓት ላይ እንግዲህ ሲታይ ተደጋግማ የምትታይ ልጅ ነበረች እና እስቲ እዛው ማናት የዛ ቦታ ላይ መገኘቷስ ወለታችሁ መካከል የፈጠረው ስሜት ምን ነበረ? ከዚህም ደግሞ ስራው የሴቶች ነው። የሴት ልጅም እናት መሆንሽ እናውቃለን። እና እስቲ ከሱ ጋር ያይዘው የነበረውን ስሜት ንገድ ዲስ ስሜቱ እኔ የወለድኩት አንድ ልጅ ነች። ስሟን ማርያም ሰባ ነው የሚባለው። የድርጅቱን ስምም ማርያም ሰባ ነበረ። እኔ ማይ ሆፕ ወስ በቃ ልጄ እድለኛ ነች፣ እኔ የመሰለ እናት ስላገኘች። ሁሉም የሚወደውን ልጅ እንደ ማርያም ሰባ እድለኛ እንዲሆን እንደ ማርያም ሰባ በቃ የሆዴስን ጥቅም አውቁ በፈለገበትን ሰዓት አግኝቶ የፈለገውን ደረጃ እንደሚደርስ ነበር የሚውሽ ና ባይደር ምሽ ወደ ኋላ ትንሽ መለስ ስላደርግሽ ና ልጄ እዚህ ሀገር ነው የተወለደችው። ስወስዳት ብዙ ሰው ደስ ያላለው ነገር ነበረ። እንዴት ብለሽ ከሰለጠነ ዓለም ወደ ያልሰለጠነ ዓለም ትወስደታለሽ የሚል ነበር ቀረታው። እኔ ግን አምን ነበር በእውነቱ፣ እኔን የፈጠረች ኢትዮጵያ እዚህ ከደረስኩኝ ልጅንም እዛ ላይ ብታድግልኝ እኔ ሞር ተጠቃሚ ትሆናለች የሚል ነበር ግምቴ። ግምቴም ትልቅ ነው። አሁን ደግሞ አስራ ስምንት ዓመት ሞልቷል። ወደ ዩኒቨርሲቲ የምትገባበት ሰዓት ሆነ። ይህንንም የጀግንነት ያቺ ሁለተኛ ልጅ ያንከባከብኳት ማርያም ሰባሳ ሜትር ይባራት ፋክትሪ እዚህ አድጋ መጥታ ከኔ ጋር እንደዛ ስታይ የነበረኝ ደስታ የነበረኝ ምኞት ሁሉ ከእግዚአብሔር ፍቃድ ካልሆነ በምንም ተአምር ሰው አስቦ ልጄን ሕፃን ሆና ወስጄ አሁን ደግሞ ወደ ትምህርት ቤት የምትሄድበት ሰዓት ሰዓት እዚህ አምስቼ በዚህ በጀግንነት ስም ዓለምን ሁሉ ስለ ሴቶችን ጉዳይ የሚያወራበት ይህንን መሰረታዊ ችግርን የሚፈታበት ቀን ስለነበረ እኔ ልነግርሽ አልችልም። የተሰማኝ ደስታ እና ለሁሉም ሴቶች ልጆች ደግሞ ይህንን ማለት ትልቅ ትልቅ ፋይዳ እና ደስታ በሁሉም ልጅ መቼም በሰው በልጁ የሚጨክን ሰው የለም። መጀመሪያ ጨካኝ ተብዬ ይሆናል ከዚህ ሲወስዳት፣ አሁን ደግሞ ያላትን ደስታና ያላትን ተስፋ ሳይ ደግሞ የእውነቱን ልነግርሽ አልችልም የተሰማኝ ክብርና ደስታ በዛ ሰዓት ላይ በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አድማጮቻችን ከፍሬወይኒ መብርሃቱ ጋር የተደረገው ቃለ ምልልስ በዚህ አላበቃም። ረጅሙ ክፍል በፌስቡክና በሌሎች የማህበራዊ መገናኛ ገጾቻችን ላይ ይጋራል። እናመሰግናለን። I am a man whos a a a a man a በኢቲጂ በትናንትና ሁለት በተካሄደው የኖቤል ሽልማት አሰጣጥ ስነስርዓት ላይ ያቀረበችውን ሀገር ማለት የተሰኘን ሙዚቃ ነው የጋበዝናቸው። ቆንጆ አቀራረብ ነበረ። እጅግ ከሚያምሩ የምሽቱ ዝግጅቶች መካከል የእሷ የሙዚቃ አቀራረብ ድንቅ ነበር ብዬ አስባለሁ። አዎ፣ ምሽቱን በደንብ እንዲያንጸባርቅ አድርገውታል። ከባህል ላለው አለባበሳቸው ከአቀራረባቸው ጀምሮ ከሀሳቡም ከጽንሰ ሀሳቡ የዘፈኑ ጽንሰ ሀሳብ ጋር ተያይዘው ጥሩ ነገር ነበረ። በጣም እናመሰግናለን። እንግዲህ አብራችሁን ስለነበራችሁ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል ጋቢና አት ቪኦኤ ኒውስ ዳት ካም ብላችሁ አስተታችሁንም ላኩልም። አብረናችሁ የነበር ነው ማና ነበርን። ዛሬ ራሳችሁን ዘነጋችሁ እንዳንባል ብዬ ነው ብዙ ስለተናገር አንቺ ተናገሪ። የተወሰኑ ደግሞ ሀብታሙ ስዩም ና ኤደን ገረመው ነበርን። ከአቀናባሪያችን ሞክቢል ያቤሮጋ በምሽ ከዚህ ዘፈን ጋር እንሰናበታችኋለን። ደና ደሩ።